ያው ለአገልግሎት የሚሰጠው አንደኛው በኢትዮጵያ ኮሚኒቲ አዳራሽ ነበረ፣ እዛው ሪያድ ውስጥ እሱ ለአብዛኛው የሪያድ ነዋሪዎች ቅርብ የሆነ ቦታ ሴንተር የሚባል ቦታ ላይ ነው ያለው። ሌላው ደግሞ ዲፕሎማቲክ ኳርተር በሚባለው የኤምባሲው ቅጥር በጣም ሴኪዩርድ የሆነ ቦታ ነው፣ ብዙ ኤምባሲዎችም ያሉበት ስለሆነ አንደኛው ቦታ እዛ ነበረ። እዛ ለመግባት በጣም አስቸጋሪ ስለነበር አብዛኛው ሰው እየተስተናገደ ያለው በኢትዮጵያ ኮሚኒቲ አዳራሽ ነበር። ይሁንና ባለፉት ሶስት ቀናት ጀምሮ ጠዋት ጠዋት የተወሰኑ ወጣቶች ተሰብስበው ረብሻ ማንሳት ጀመሩ። ወንበር መሰባበር ጀመሩ። የኤሌክትሪክ መብራቶችን መበጣጠስ ጀመሩ። አንዳንድ ድምፆችና መፈክሮችን ያሰሙ ነበር። በመጀመሪያው ቀን፣ በሁለተኛ ቀንም ደገሙት። እንደገና ዛሬም ጠዋት ይህን ሁኔታ ደግመውታል። ወጣቶቹ እነማን ናቸው? የተቃወሙበት ምክንያት ምን ይሆን? ይታወቃሉ ወይ? በግልጽ እንዲያው መፈክራቸው ስለ ማንነታቸው የሚገልጸው ነገር ይኖር ይሆን ምናልባት? የሚታወቀው ነገር ምን መሰለ፣ እነዚህ ወጣቶች አብዛኞቹ ከአንድ ከተወሰነ የኢትዮጵያ አካባቢ የመጡ ናቸው የሚል ግምት ነው ያለው። በተለይ አርሲና ባሌ አካባቢ የመጡ ወጣቶች ናቸው። እነሱም እንደ ማንኛውም ተስተናጋጅ አዳራሽ ውስጥ ለመስተንግዶ የሚገቡ ናቸው። በህገ ወጥ መልኩ እዚህ ያሉና የሊሴ ፓሴ ወስደው ወደ ሀገራቸው ለመግባት እንደ ማንኛውም ህዝብ አዳራሽ ውስጥ የተገኙ ወጣቶች ናቸው። ምክንያታቸው ምንድን ነው? አንዳንድ ሰዎች እንደሚሉት አገልግሎት ጣጡ መዘግየት ነው። ለምሳሌ ከሌሊቱ አስራ አንድ ሰዓት ጀምሮ አገልግሎት እንሰጣለን እንድትገኙ የሚል ማስታወቂያ በኤምባሲው የፌስቡክ ፔጅ ተለቆ ነበረ። እነዛ ሰዎች በዛ ሰዓት ላይ መጥተዋል፣ እንደውም ከዛ በፊት መጥተዋል። ከዛ አገልግሎት ሰጪዎቹ ደግሞ የመዘግየት ሁኔታ ታይቶ ነበር በመጀመሪያውም ቀን፣ በሁለተኛውም ቀን። በዚህ መሀል እነዚህ ወጣቶች አዳራሹን ሰብረው ገብተው ወንበሮችን ሰባብረው የመጀመሪያው ቀን ዳውን ዳውን የሚለውን መፈክር ያሰሙ ነበረ። ሁለተኛው ቀን ላይ ግን ያለ መፈክር ዝም ብለው ወንበሮችን የመሰባበር ሁኔታዎች ናቸው ይታዩ የነበሩት። በዚህ የተነሳ አገልግሎት መስጠቱ በየቀኑ ለበርካታ ሰዓታት ተቋርጦ ነበረ። ዛሬ በሶስተኛው ቀን ጠዋት የመጨረሻ ብዙ የከፋ አደጋ ሳይደርስ የሳውዲ ፖሊስ መጥቶ አካባቢውን ተቆጣጥሮ በላንድ ክሩዘር መኪኖች እና ዩኒፎርም የለበሱ ፖሊሶች መጥተው ለረጅም ሰዓታት የኮሚኒቲ አዳራሹን በር ዘግተው ወጣቶች ከዛ አካባቢ እንዲርቁ አደረጉ። ከዛ ከኤምባሲው ጋር የሳውዲ ፖሊሶች ባደረጉት ንግግር ወጣቶች የተባሉት በሙሉ ይህንን አገልግሎት የሚፈልጉ ከኢትዮጵያ ኮሚኒቲ አዳራሽ ሳይሆን በኤምባሲው ቅጥር አገልግሎት እንዲያገኙ እዚህ ኢትዮጵያ ኮሚኒቲ ማዕከል ላይ አዳራሽ ውስጥ አገልግሎት የሚያገኙት ሴቶችና ሕጻናት ብቻ እንዲሆኑ ነፍሰጡሮችና ልጅ ያላቸው እንዲሆኑ ብቻ በማድረግ ዛሬ ከረፋዱ በኋላ ነገሩ መፍትሄ አግኝቶ አገልግሎቱን መስጠት ጀምረዋል። የተፈጠረው ተቃውሞ ኢትዮጵያውያኑን ወደ ሀገራቸው ለመመለስ የሚደረገው ጥረት ላይ የሚኖረው ተጽዕኖ ምንድን ነው? በጣም ትልቅ ተጽዕኖ ነው የሚኖረው። አንደኛ ቀኑ እያጠረ ነው። አሁን ዛሬ አስራ ዘጠኝ ቀን አስራ ስምንት ቀን ነው የቀረው። በዚህ በቀረው ቀን ውስጥ የማንነታቸውን የሚገልጽ የመውጫ ቪዛ አግኝተው እንደገና ሳውዲ የኢሚግሬሽን ቢሮ ሄደው ከዚህ እንዲወጡ የሚያስችላቸውን ማህተም አግኝተው እስከሚወጡ ረጅም ጊዜም ይወስዳል። ውስብስብና አስቸጋሪ ነገር ነው ያለው። በዚህ ወቅት ብትበጣ ማንሳት ካለው አጭር ጊዜ አንጻር በጣም አሳሳቢ ነገር ነው መስሎ የሚታየኝ ነ